عند شيء رفمتو سلاسة سبعة تنو إيدا الأدها ويم أرفا በአዲስ አበባ ስቴዲዮም ተከበረ። በንጽጽር ካለፉት ዓመታት በተለይ በስቴዲየሙ ውስጥ የሙስሊሙ ሕብረተሰብ አንሶ ቢታይም ዙሪያውን በሚገኙ አውራ ጎዳናዎች ቁጥራቸው ይበልጡኑ ሴቶች ጎልተው ታይተዋል። ስርዓቱ ከአጥቢያው ላይ የጀመረ በተክቢራ ተከናውኗል። ከጠዋቱ ሶስት ሰዓት ግድም በኢድ ሶላት ተጠናቋል። የውጭ ዜጎችና አምባሳደሮች የተገኙ ሲሆን ከሙስሊሙ ሕብረተሰብ ተወካዮችም ሆነ ከመንግስት ተጠሪዎች እንደተለምደው እንደሚደረገው ሁሉ ይፋዊ ንግግር ያሰማ አካል የለም። ስርዓቱ ግን ተከናውኗል። አላሁ አክበር ኢላ እለቱን አስመልክቶ ያነጋገርኳቸው የታላቁ አንዋር መስጂድ ዋና አስተዳዳሪ አብዱልከሪም ዋሴ እንግዲህ የዛሬው የ1437ኛው ሂጅሪያ ኢደል አረፋ በዓል የሚከበርበት በእስልምና ሃይማኖት በታላቅ ድምቀትና ሰፋ ባለ መንፈሳዊ በዓል ነው። ምክንያቱም ከእስልምና መሰረቶች መካከል አምስቱ የእስልምና መሰረቶች አሉ። አንዱ የአህጅ ስነስርዓት የሚከናወንበት ወቅት ነው እና የአረፋ በዓል ትልቅ ትልቅ መንፈሳዊ ባህል ነው። እንግዲህ ይህን በማስመልከት ነው የዛሬው ባህል። እንደሚታወቀው ሁሉ የከተማ ነዋሪዎች ይበልጡኑ ከቤተሰቦቻቸው ጋር ተቀላቅለው እለቱን ለማክበር ወደ የተለያዩ የሀገሪቱ ግዛቶች እንደሚያመሩ አያይዘው ገልጸዋል። ወደ ክፍለ ሀገር ብዙ ቤተሰብ ለመጠየቅ በዚህ እንደ ባህል የተያዘበት ሁኔታ አለ እና በዚህ በአረፋ በዓል በአብዛኛው በተለይ ጉራጌ ብሔረሰብ አብዛኛው ግን ያው አብዛኛው የጉራጌ ቤተሰብ ሆነ ሁሉም ብሔር ብሔረሰቦች ወደ ክፍለ ሀገር ቤተሰብ ለመጠየቅ ይህን በዓል ከቤተሰብ ጋብረው እያሳልፉታል። በተለያየ ወቅት ከአለፉት ተመሳሳይ በዓል ይሄኛው የዛሬውን ለየት የሚያደርገው ስርዓት እንዳለ ጠይቅያቸው፣ ያው ከቤተሰቡ ጋብረው ማሳለፉ ፕላስ ደግሞ የጋብቻም አንዳንድ ጊዜም የጋብቻም ስነስርዓት የሚከናወንበት ወቅትም ከዚህ ጋር አድርገው በዚህ ወቅት የጋብቻም ስነስርዓት የሚፈጸምበት ወቅት አንዳንድ ጊዜ ይኖራል። በእስልምና ጉዳዮች ምክር ቤት ፕሬዚዳንት በኩል ታሪካዊን አመጣጡን የሚገልጹልን ሀጅ መሐመድ አሚን ጀማል ናቸው። ከስያሜው ጀምሮ ነብዮች አባት ከሆኑት ነብዩ ኢብራሂም አለይ ሰላም ታሪክ ጋር ቀጥተኛ ተዛምዶ አለም። እኛም በማስታወስ ለሰው ልጆች ደህንነት የከፈሉትን መስዋዕትነት በመዘከር እናከብረዋለን። የተቸገሩ ወገኖችን በመርዳትና በመንከባከብ በህመም ላይ የሚገኙ ወገኖችን በመጠየቅ እርስ በርስ የመረዳዳት ባህላቸውን በማጠናከር ይበልጥ ወደ አላህ የሚቃረቡበት በዓል ነው። 1437ኛው የኢድ አልአታ ዕለት በስቴዲዮም በኢድ ሶላት ተጠናቋል። ሰቢሕ ስመ ረቢከ ልአዕላ አለዚ ኸለቀ ፈሰዋ ጌታቸው ተድላ ከአዲስ አበባ